የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ መንግሥት እና በተቃዋሚ ፓርቲዎች መካከል ሊካሄድ ታስቦ የነበረው ድርድር አጣብቂኝ ውስጥ ገብቷል። ከኢህአዲግ ጋር ስብሰባ ከተጀመረ ወዲህ ከሁለት ወራት በላይ የቆየን ቢሆንም የጠየቅናቸው የመተማመኛ እርምጃዎች እስካሁንም ተግባራዊ ያለመደረጋቸው በግንኙነቱ ላይ ተስፋ እንዳይኖረን አድርጓል። አቶ ጥላሁን እንደሻው የመድረክ የህዝብ ግንኙነት ኃላፊ ናቸው። ገለልተኛ አደራዳሪ ያህል በመሀል ሆኖ እስካልዳኘ ድረስ አናምነውም። ለሀገርም ለህዝብ ለውጥ አያመጣም። እኚህኛው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ቅድመ ሁኔታ ማቅረብ ተገቢ አይደለም፣ የሚል አንስተን ቅድመ ሁኔታ አላቀረብንም ብላችሁ የነበራችሁት አሁን ግን በብላክ እንድ ዋይት ቅድመ ሁኔታ አስቀምጣችሁ መጥታችኋል። ስለዚህ የመጀመሪያው የኢህአዴግ ቅድመ ሁኔታ በየትኛው መስፈርት የማይቀበል መሆኑን ልናረጋግጥላችሁ እንወዳለን። እኚህኛው ደግሞ አቶ ሽፈራው ሽጉጤ የኢህአዴግ ጽህፈት ቤት ምክትል ኃላፊ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናሰማለን። ለምሽቱ ካሉን የዓለም ዜናዎች መካከል ደግሞ ፔንታገን ማለት የዩናይትድ ስቴትስ የመከላከያ ሚኒስቴር ሶማሊያ በሚገኘው በነውጠኛው የአልሸባብ ቡድን ላይ የአየር ጥቃት እንዲያካሂድ ከፕሬዝደንት ዶናልድ ትራምፕ ትናንት ተጨማሪ ስልጣን ማግኘቱን አስታውቋል። የደቡብ አፍሪቃው ፕሬዝደንት ጄኮብ ዙማ ዛሬ የካቢኔ ሹምሽር አድርገዋል። ይህንን ያስታወቁት ሌሊቱ ላይ ነው። ፕሬዝደንት ዶናልድ ትራምፕ የቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን ከምክር ቤታዊው መርማሪ ኮሚቴ ጋር ሊተባበሩ ለመተባበር እፈልጋለሁ ያሉትን ያለመከሰስ ነጻነት እስከተሰጣቸው ድረስ የሚደግፉት መሆኑን አስታወቁ የሚሉትና ሌሎችም አሉን። በወቅታዊ ርዕሶች ላይ ያተኮሩ ሌሎች በርከት ያሉ ዘገባዎችንና ቅንብሮችን አካተን ከዛሬ አርብ መጋቢት 22 2009 ዓ ም ምሽት ዝግጅታችን ጋር አስተናጋጆች አሉላ ከበድና ቆንጂት ታየነን፣ አቀናባሪዋ ብርሃን ኃይሉ፣ የስርጭት መሐንዲሱ ሽጋንካ ቻንግ ነው። አብረናችሁ እስከ አራት ሰዓት ድረስ እናመሻለን። በቅድሚያ የዓለም ዜናዎቹ የዩናይትድ ስቴትስ የመከላከያ ሚኒስቴር ሶማሊያ በሚገኘው በነውጠኛው የአልሸባብ ቡድን ላይ የአየር ጥቃት እንዲያካሂድ ከፕሬዝደንት ዶናልድ ትራምፕ ትናንት ተጨማሪ ስልጣን ማግኘቱን አስታውቋል። የዚህን ዜና ዝርዝር በመጽሔት ክፍለ ጊዜ እናቀርባለን። የደቡብ አፍሪካው ፕሬዚዳንት ጃኮብ ዙማ ዛሬ የካቢኔ ሹም ሽር አደረጉ። የካቢኔ ስልጣን ከተወገዱት ወይም ከተባረሩት አንዱ ፕሬዚዳንቱን ይነቅፉ የነበሩት በህዝብ ዘንድ እየተከበሩ ናቸው የሚባሉት የገንዘብ ሚኒስትሩ ይገኙበታል። ዙማን የሚቃወሙት ሰዎች የተደረገውን ሹም ሽር እንቃወማለን ሲሉም ተሰምተዋል። ፕሬዚዳንት ዙማ በአሁኑ ወቅት ከስልጣን እንዲወርዱ ጫና እየተደረገባቸው መሆኑም ይታወቃል። የአሜሪካ ድምጽዋ አኒታ ፖል ከጆሃንስበርግ ያጠናቀረችውን ዘገባ ዝርዝር አዳነች ፍስሀዬ ይዛ ቀርባለች። ፕሬዚደንት ጃኮብ ዙማ የካቢኔ ሹምሽር ያደረጉት አዲስ ኤነርጂ ልምድና ክህሎት ያላቸውን ሰዎች ወደ ስራው ለማስገባት ስል ነው ብለዋል። የካቢኔ ለውጥ እንዳደረጉ ያስታወቁት እኩለ ሌሊት ላይ ሲሆን ከስልጣን ከተነሱ ሰዎች መካከል ታጋይ የነበሩት የስራ ሚኒስትር፣ የአስርተ ዓመታት የፖለቲካ ልምድ ያላቸው የቱሪዝም ሚኒስትር በተለያዩ ሁለት ወቅቶች በገንዘብ ሚኒስትርነት ያገለገሉ ይገኙባቸዋል። ዙማ በተከታታይ የሙስና ክሶች ምክንያት ሕዝብ በሳቸው ላይ ያለው አመኔታ እጅግ በወረደበት በአሁኑ ወቅት እነዚህ ከስልጣን የተባረሩት ሚኒስትሮች በቀጥታ ሲገዳደሯቸው ቆይተዋል። በደቡብ አፍሪቃው ገዢ ፓርቲ ከፍተኛ የስልጣን እርከን ላይ ያሉ ሰዎች ተቃዋሚዎችና በቅርቡ ያረፉት የጸረ ዘረኛው ስርዓት ትግል ተምሳሌት ተደርገው ይታዩ የነበሩት የኔልሰን ማንዴላ ቅርብ ወዳጅ ዙማ ከስልጣን እንዲወርዱ ሲጠይቁ ቆይተዋል። የገዥው ፓርቲ የአፍሪቃ ብሔራዊ ኮንግረስ የሴቶችና የወጣቶች ማህበራት ለየቅል ባወጧቸው መግለጫዎች ወጣቶችና ሴቶች በመንግሥት ስልጣን ውስጥ እንዲገቡ እድል ይከፍታል በማለት እርምጃውን ደግፈዋል። ተቃዋሚው የዲሞክራሲያዊ ውህደት ፓርቲ በበኩሉ በዙማ ላይ የትምምን መንፈግ ድምፅ እንዲሰጥ በምክር ቤቱ ሀሳብ በማቅረብ እንደሚታገላቸው አስታውቋል። የድርጅቱ ቃል አቀባይ ማቢን ሲቢዬ የካቢኔው ለውጥ የሚጠቅመው ደቡብ አፍሪካን ሳይሆን ዙማን ብቻ ነው ብለዋል። መለኪያው ለሳቸው ታማኝ መሆን ብቻ ነው። ፕሬዚዳንቱ በስልጣን ላይ እንዲቆዩ የሚፈልጓቸው ሰዎች የሚያዟቸውን ሁሉ የሚፈጽሙት ናቸው የደቡብ አፍሪካ ሕዝብ ህገ መንግስትንም ጥቅም የሚጠብቅ እንኳ ባይሆን ዙማ በስልጣን እስካሉ ድረስ ችግር ላይ መውደቃችን ይቀጥላል። ከዚህ ቀደም በእሳቸው ላይ የቀረበው የትምምን መንፈግ ድምፅ አብዛኞቹ የምክር ቤት አባላት የገዢው ፓርቲ አባላት በመሆናቸው ሊያልፍ አልቻለም። ናይጄሪያ ውስጥ በመንጋጋ ቆልፍ በሽታ ከ250 በላይ ሰዎች መሞታቸው ተገለጠ። በዚህ አይነቱ ለአገሪቱ አዲስ ነው በተባለ የበሽታ አይነት ከሞቱት መካከል የሚበዙት ህጻናት መሆናቸውም ታውቋል። በዚህ የአውሮፓውያኑ 2017 ዓ ም እስካሁን ባለው ጊዜ በበሽታው ተይዘዋል ተብሎ የተገመቱ ሰዎች ቁጥር ወደ ሁለት ሺህ መጠጋቱን እና የናይጄሪያ በሽታ ቁጥጥር ማዕከል ገልጠዋል። የዓለሙ ጤና ድርጅት በመጪው መያዝያ ወር መጀመሪያ ሳምንት ለሚጀምረው የበሽታው ክትባት መርሃ ግብር አምስት መቶ ሺ ክትባቶችን ማሰናዳቱም ተመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ የገባችባቸው ዘዴዎች ምክር ቤቱ የምስክሮችን ቃል እየሰማ ባለበት መድረክ ላይ ተጋልጧል። ትናንት በሴኔቱ የደህንነት ጥበቃ ኮሚቴ ፊት ቀርበው የምስክርነት ቃል በሰጡት ባለሙያዎች መሠረት ሩሲያ ባለፈው ዓመት ፕሬዝደንታዊ ምርጫ ወቅት ምርጫ ዘመቻ ወቅት የአሜሪካን የፖለቲካ ውይይቶች ባልተጠበቀና ከፍተኛ ስኬት ባስመዘገበ መልኩ አቅጣጫ ማስያዝ ችላለች። ይህ በባለሙያዎቹ የተሰጠ የምስክርነት ቃል የሩሲያው ፕሬዚደንት ቭላዲሚር ፑቲን በቅርቡ ከሰጡት ማስተባበያ ጋር ፈጽሞ የሚቃረን ነው። በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን በፕሬዝደንቱ የምርጫ ዘመቻ አማካሪዎችና በሩሲያ መካከል ስለነበረው ግንኙነት ከምክር ቤታዊ መርማሪዎች ጋር ለመተባበር መፈለጋቸው ከመከሰስ ነፃ የመሆን ዋስትና እስከተሰጣቸው ድረስ የሚደግፉት መሆኑን ገልጸዋል። ትራምፕ በዛሬ የትዊተር መልእክታቸው በፖለቲካ የተነሳሳ የማዋከብ ዘመቻ ሲሉ በጠሩት ሂደት ቃላቸውን ለመስጠት ፍሊን ያለመከሰስ ዋስትና ሊጠይቁ ይገባል ብለዋል። በዚህም ላይ በመጽሔት ክፍለ ጊዜ ዝርዝር ይኖረናል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በብራስልስ ላይ ከሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት አባል ሀገራት አቻዎቻቸው ጋር ባካሄዱት ስብሰባ አባል ሀገሮቹ የመከላከያ በጀታቸውን ከፍ ማድረግ እንዳለባቸው አሳስበዋቸዋል። የኔቶ ኅብረት ኢራቅና ሶሪያን በመሳሰሉ ቦታዎች ተልዕኮውን ማሳካት ይችል ዘንድ አስፈላጊ የሆነውን የገንዘብም ሆነ ሌሎች ማናቸውም አቅም ማሟላት ይኖርበታል ሲሉ ነው የዩናይት ስቴትሱ ከፍተኛ ዲፕሎማት ለአቻዎቻቸው ያስገነዘቡት። በተጨማሪም ሚስተር ቲለርሰን ሩሲያ በዩክሬን ላይ ስለፈጸመችው ወረራ የተናገሩ ሲሆን ንግግሩ ከሩሲያ ጋር የተሳለ የተሻለ ግንኙነት ሊኖረን ይገባል ሲል የቆየው የፕሬዚዳንት ዶናልድ ትራምፕ አስተዳደር እስካሁን ከተናገራቸው ሁሉ ጠንካራው እንደሆነ ተደርጎ ተወስደዋል። የዩናይት ስቴትስ የመከላከያ ሚኒስትር ጂም ማቲስን ማቲስ በበኩላቸው ለንደን ውስጥ ከብሪታንያው አቻቸው ጋር ተገናኝተው የተነጋገሩ ሲሆን የሩሲያ ጉዳይ እንደሚያሳስባቸው አመልክተዋል። ሩሲያ አፍጋኒስታን ውስጥ ከታሊባን ተዋጊዎች ጋር ግንኙነት ላላት ወይም ትፈጥራለች ሲሉ ስጋታቸውን አመልክተዋል። የሰሜን ኮሪያ የኒውክሌር መሳሪያ እና የሚሳይል መርሃ ግብር አስጊነትም ሚኒስትሩ ከጠቀሱት ውስጥ ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ከኔቶ አቻዎቻቸው ጋር ለስብሰባ ወደ ብራስልስ የተጓዙት የቱርኩን ከፍተኛ ባለስልጣናት አንካራ ውስጥ ካነጋገሩ በኋላ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በመጪው ሚያዝያ ወር መጀመሪያ ሳምንት ላይ የግብፁን ፕሬዝደንት አብደልፋታህ አልሲሲንና የዮርዳኖስ ንጉስ አብዱላን ተቀብለው ያነጋግራሉ። ትራምፕ አስተዳደሩን እንደተረከቡ ለግብፁ አቻቸው አልሲሲ ስልክ ደውለው ሁለቱ ሀገሮች ሽብርተኝነትን በጋራ ስለሚዋጉበት መንገድ መወያየታቸውና ዋይት ሃውስም ውይይቱ የሁለቱን ሀገሮች አዎንታዊ ግንኙነት እንደሚያንጸባርቅ ማስታወቁ የሚዘነጋ አይደለም። በመጨረሻም ብሪታንያ ከአውሮፓ ሕብረት አባልነት ለመውጣት በምታደርግ የሚያደርገው ድርድር የሚወሰድ ማናቸውም ውሳኔ ቅድሚያ የሚሰጠው ለህዝብ ህይወት ነው ሲሉ የአውሮፓ ምክር ቤት ዩሮፒያን ካውንስል ፕሬዚደንት ተናገሩ። ፕሬዚደንቱ ዶናልድ ተስክ ዛሬ ማልታ ውስጥ ከሀገሪቱ ጠቅላይ ሚኒስትር ጆሴፍ መስካት ጋር ሆነው ሲናገሩ ብሪታንያ ከህብረቱ መውጣቷን ስለሚመለከቱት መመሪያዎች በዝርዝር አስረድተዋል። የመመሪያዎቹ ዓላማ የብሪታንያ መውጣት የሚፈጥረውን እንቅፋት ለመቀነስ እንደሆነም ተናግረዋል። እርምጃው በመላዋ አውሮፓ አንደምታው እንደሚሰማ ነው ጠቅላይ ሚኒስትሩ አክለው ያስታወቁት። We need to think of people first. Citizens from all over the EU live, work and study in the UK. ህዝብን ነው ማስቀደም ያለብን። ከአውሮፓ ህብረት አባል አገሮች ሁሉ ዩናይትድ ኪንግደም ውስጥ የሚሰሩ የሚማሩ ሰዎች አሉ። የህብረት አባል አገሮች አባል አገር እስከሆነች ድረስ መብታቸው ሙሉ በሙሉ ይከበራል። ከወጣች በኋላ አድሏዊ የሆነ እርምጃ እንደማይገጥማቸው ምን ዋስትና እንደሚያገኙ መወሰን ይኖርብናል። የአውሮፓው ምክር ቤት ፕሬዝደንት ዶናልድ ታስክ ነበሩ። ብሪታንያ በህብረቱ አባልነት የገባቻቸውን ገንዘብ ነክ ግዴታዎቿን እና ሌሎችም ኃላፊነቶቿን ማሟላት አለባት ብለዋል። ሀያ ስምንቱም አባል ሀገሮች ለህዝቦች፣ ለማህበረሰቦች፣ ለሳይንቲስቶችና ለገበሬዎች ወዘተ የገባነውን ቃል ተግባራዊ ማድረግ ይገባናል ሲሉም የምክር ቤቱ ፕሬዝደንት አመልክተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። Thank <music> you. ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂታየነን በዓለም ዜና የጀመረው የአርብ ምሽት ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ ከአክብሮት ጋር እንጋብዛለን። የተለያዩ ለትንታኔ የመረጥናቸው ዘገባዎችና ልዩ ልዩ ቅንብሮች አሉን። በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የምሽቱ አብይ ርዕስ ነው የሚሆነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። የአስቸኳይ ጊዜ አዋጁ የታወጀበት ጊዜ እና መንግስት የነበረበት ሁኔታ ስንመለከት ይህን የመልካም አስተዳደር ችግር የምንፈታበት አቅጣጫ ካላስቀመጥን አደጋ ውስጥ ነን የሚል ግምገማ አለ። ይህንን ያስተዋሉ የተለያዩ ኃይሎች በተለያየ መንገድ ግን ሀገሪቱ ውስጥ ተርሞይል ተፈጥሮ ሀገሪቱ ወዳልተፈለገ አቅጣጫ እንድትሄድ የተንቀሳቀሱ ኃይሎች ነበሩ። እነዚህ ያደረጉትን እንቅስቃሴ ለመግታት ነው የአስቸኳይ ጊዜ አዋጁ የታወጀው እንጂ መፍትሄ ያመጣቸው ብሎ አይደለም። ኢትዮጵያ ውስጥ ችግሮቹ መንግስታቱ ነው መታወቅ ያለበት ነበር። መቼም የኢትዮጵያ ሕዝብ ችግሩን ራሱ ማስወገድ ይችላል መቋቋም ይችላል። መንገድ አለው። ግን ይሄ በተለይ መንግስት ሰራሽ ችግር ነው። በአፍንጫው ድረስ የደረሰው የመጀመሪያው አቶ አትክልት አምባዬ ከአዲስ አበባ፣ ሁለተኛው አቶ ፈቃደ ሸዋቀና ከዋሽንግተን ዲሲ ናቸው። ቅንብሩ ሰጥ አገባ። ርዕሱ ለተጨማሪ አራት ወራት ሊራዘም ምታቀዶ የተነገረው የአስቸኳይ ጊዜ አዋጅ አንድምታና ድህረ አስቸኳይ ጊዜ አቅጣጫዎች ናቸው። በሁለተኛው አጋማሽ ስርጭት ፕሮግራማችን ጠብቋቸው አድማጮች። አሁን ወደ ዕለቱ አቢይ ርዕስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የመላው አማራ ሕዝብ ድርጅት መአአድ በተቃዋሚ ፓርቲዎችና በኢህአደግ መካከል ሲካሄድ ከነበረው ቅድመ ድርድር ውይይት ራሳቸውን ማግለላቸውን ይፋ አድርገዋል። መድረክ ዛሬ በጠራው ጋዜጣዊ መግለጫ ላይ ይህን አቋሙን ይፋ አድርጎ የአስቸኳይ ጊዜ አዋጁ መራዘሙን ተቃውሟል። ኢህአደግ በበኩሉ ቅድመ ድርድር ውይይቱን ከሌሎች ፓርቲዎች ጋር ለመቀጠል መወሰኑን አስታውቋል። ለዝርዝሩ መለስካቸው አመሀ። መድረክ ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ ላለፉት ወራት ለስድስት ጊዜ ያህል በነበሩት የውይይት መድረኮች ሲሳተፍ የቆየ ቢሆንም ኢህአዴግ መድረኩን ያዘጋጀው ለፕሮፓጋንዳ ፍጆታ ብቻ እንደነበረ ጥርጣሬውን ይፋ ያደርጋል። በበኩሉም መድረኩ ይህ የኢህአደግና ሀያ አንድ ተቃዋሚ ፓርቲዎች የሚያካሄዱት ውይይት ተቀባይነት እንዲኖረውና ድርድሩም ተስፋ እንዲያሳድር የመተማመኛ እርምጃዎችን እንዲወስድ ሲጠይቅ እንደነበረ ያስታውሳል። አቶ ጥላሁን እንደሻው የመድረክ የህዝብ ግንኙነት ኃላፊ፣ ኢህአዲግ በአስቸኳይ እንዲወስድ ካስገነዘብናቸው የመተማመኛ እርምጃዎች ውስጥ በዚሁ ድርድር ላይ በግንባር ቀደምነት ሊሳተፉ የሚገባቸው የመድረክ ምክትል ሊቀመንበር ዶክተር መራራ ጉዲናን ጨምሮ በሰላማዊ ትግል እንቅስቃሴ ላይ ያሉ የታሰሩብን የተቃዋሚ ፓርቲዎች አመራር አባላት በሙሉ በአስቸኳይ እንዲፈቱ ያቀረብነው ጥያቄና የአስቸኳይ ጊዜ አዋጅ መነሳት ይገኙባቸዋል። ሆኖም ግን ከኢህአዲግ ጋር ስብሰባ ከተጀመረ ወዲህ ከሁለት ወራት በላይ የቆየን ቢሆንም የጠየቅናቸው የመተማመኛ እርምጃዎች እስካሁንም ተግባራዊ ያለመደረጋቸው በግንኙነቱ ላይ ተስፋ እንዳይኖረን አድርገዋል። መድረክ ሌሎችም አሳሳቢ ናቸው ያላቸውን ጉዳዮች በማንሳት በሁለትዮሽ ድርድር ያቀረበው አማራጭ ሐሳብም በኢህአዴግ ዘንድ ተቀባይነት እንዳላገኘ ይገልጽና ኢህአዴግ ከመጀመሪያውም ውይይትና ምክክር እያለ ጊዜ ማባከን እንጂ ሰጥቶ መቀበል ያለበት ድርድር ለማድረግ አጀንዳ እንዳልነበረው አረጋግጫለሁ ይላል። አቶ ጥላሁን እንደሻው ስለሆነም በዚህ ትክክለኛ የድርድር ባህሪ በሌለውና ቀደም ሲል ኢህአዴግና አንዳንድ የፖለቲካ ፓርቲዎች መስርተው ከቆዩት የፖለቲካ ፓርቲዎች የጋራ ምክር ቤት ከሚባለው አካል ውይይት ጋር በሚመሳሰልና ውጤታማ ሊሆን በማይችል የሁለት ፓርቲዎች ውይይት ሂደት ውስጥ መቀጠል ተገቢ ሆኖ ስላላገኘ ነው ከላይ የተጠቀሰውን የሁለትዮሽ ድርድር አማራጭ ለ ኢህአዴግ አቅርበን ምላሽ በመጠባበቅ ላይ እንገኛለን በመሆኑም መድረክ ባቀረባቸውና ፈጣንና ተጨባጭ ውጤቶች ሊያስገኝ የሚችለው የሁለትዮሽ ድርድር በኢህአዴግና በመድረክ መካከል በአስቸኳይ እንዲጀመር በኢህአዴግ በኩል ፈቃደኝነቱ በአስቸኳይ እንዲገለጽ አጥብቀን እንጠይቃለን። በሌላ በኩል ደግሞ የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ የፓርቲው ሥራ አስፈጻሚ ኮሚቴ ተሰብስቦ ከዚህ በኋላ ላለፉት ሁለት ወራት ሲካሄድ ከነበረው የቅድመ ድርድር ውይይት ፓርቲው ራሱን እንዲያገል መወሰኑን ለቪኦኤ ገልጸዋል። አቶ የሺዋስ እንዳብራሩት ሰማያዊውም የመታመኛ እርምጃ መንግሥት እንዲወስድ ጠይቆ እንደነበረ አስታውሰዋል። ፓርቲው ከዚህ መድረክ ራሱን ለማግለል የወሰደውን አቋምም እንዲህ ሲሉ ያብራራሉ። ያለ አደራዳሪ ለሚደረጉ ለውጥ መምጣት አይቻልም። እኛ አገሪቱ ያለችበትን ሁኔታ አይተን የተሻለ ህዝቡንም ሀገሪቷንም ከመከራ ያወጣል የሚል ሀሳብ ይዘን ነበር፣ ምኞት ይዘን ነበር የገባ ነው። ነገር ግን ያው በተለመደው አካሄዱ አይሆን አድርጎታል። ስለዚህ ዛሬ ስራ ስልጣን የወሰነው አደራዳሪ እስካላስገባ ድረስ ገለልተኛ አደራዳሪ ኢህአዴግን በመሀል ሆኖ እስካልዳኘው ድረስ አናምናውም። ኢህአዴግ የሚታመል ድርጅት አይደለም፣ ለሀገርም ለህዝብ ለውጥ አያመጣም በዛ በዙር ስለዚህ ከዚህ በኋላ አቶ የሸዋስ ጨምረው እንደገለጹት ከዚህ ቀደም በድርድሩ በጋራ አቋም ለመያዝ የተስማሙት ሌሎች አምስት ተቃዋሚ ፓርቲዎችም ይህን አቋም በፓርቲ ደረጃ ተወያይተው እንዲያጨርቁት ተስማምተዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በጠራው ጋዜጣዊ ጉባኤ ላይ የግሉን መግለጫ ለጋዜጠኞች ያሰራጨው መላው አማራ ህዝብ ድርጅትም ተመሳሳይ አቋም ወስዷል። መግለጫው ድርድሩ በገለልተኛና ሶስተኛ ወገን አደራዳሪነት እንዲመራ ካልተደረገ የድርድሩ መድረክ በኢህአዴግና በኢህአዴግ መካከል ሆኖ እንደሚጠነቀቅ አመክኗዊ ግምት እና ስጋት አለን። ስለዚህም ድርድሩ የየትኛውን ፓርቲ አባል ባልሆኑ በታዋቂ በሳል ምሁራንና በሃይማኖት አባቶች አደራዳሪነት እንዲመራ ካልተደረገ በቀር ከተጀመረው የሀገር አቀፍ ፓርቲዎች ስብሰባ ፓርቲያችን ራሱን ያገለለ መሆኑን ከወዲሁ እናሳውቃለን ብለዋል። መድረክ ዛሬ በወጣው ጋዜጣዊ መግለጫ ላይ የአስቸኳይ ጊዜ አዋጁን ዕድሜ መራዘምም በጽኑ ተቃውሟል። አቶ ጥላሁን እንደሻው ሀገራችን በአሁኑ ጊዜ በአስቸኳይ ጊዜ አዋጅ አስተዳደር ስር በኮማንድ ፖስት አማካኝነት ሁኔታዎችን ኃይል በመጠቀም ለማረጋጋት በሚሞከርበት እጅግ ፈታኝ ወቅት ላይ እንገኛለን። ይህም መላውን ህዝባችንን በከፍተኛ የታጠቀ ሰራዊት ተጽዕኖ ስር ተሸማቆ እንዲኖር ያስገደደው አዋጅ አሁንም ለተጨማሪ አራት ወራት መራዘሙ የመብት ጥያቄ አንስቶ ከፍተኛ መስዋዕትነት የከፈለውን ህዝብ ቁጣና ምሬት የሚያባብስ እርምጃ እንጂ ለህዝቡ ጥያቄዎች ምላሽ አይሆንም። ስለሆነም መድረክ አጥብቆ ይቃወመዋል። ከትናንት በስቲያ የተካሄደው የፓርቲዎች የቅድመ ድርድር ውይይት ሲጠናቀቅ የኢህአዴግ ተወካይ አቶ ሽፈራው ሽጉጤ ኢህአዴግ ለመደራደር ፍላጎት ካላቸው ተቃዋሚ ፓርቲዎች ጋር ውይይቱን እንደሚቀጥል አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ተቃዋሚዎች ውይይቱን ለማቋረጥ የሚሰጧቸው ምክንያቶች እንደ ቅድመ ሁኔታ እንደሚቆጠሩ ገዢው ፓርቲ ኢህአደግ ቀደም ሲል አስታውቋል። እስክንድር ፍሬው ዘገባውን ይዟል። ራሳቸውን ያሰባሰቡት ስድስት ተቃዋሚ ፓርቲዎች ከገዢው ፓርቲ ጋር እየተካሄደ ያለውን የቅድመ ድርድር ውይይት ሊያቋርጡ እንደሚችሉ ያስታወቁት ባለፈው ረቡዕ በተካሄደ ስብሰባ ነው። ለዚህ ውሳኔያቸው ዋነኛ መነሻ የነበረው ደግሞ ገዢው ፓርቲ ኢህአዴግና ሌሎች ተሳታፊዎች ድርድሩ ያለ ሶስተኛ ወገን አደራዳሪነት በራሳቸው በፓርቲዎቹ እንዲመራ በሚል የያዙት አቋም ነው። ገዢው ፓርቲ በዚህ ጉዳይ ላይ ያለውን የመጨረሻ አቋም ይፋ ያደረጉት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊና በጠቅላይ ሚኒስትር ጽህፈት ቤት የዴሞክራሲ ግንባታ ጉዳዮች አስተባባሪ ሚኒስትር ሽፈራው ሽጉጤ ናቸው። እኛ ለተከበራችሁ የተቃዋሚ ፓርቲ መሪዎች እንደገና በአጽንኦትና በክብር የምናቀርበው ጥሪ እኛ ራሳችን በቂዎች ስለሆንን ሶስተኛ ወገን አያስፈልገንም ኢህአደግ በዚህ ጉዳይ ላይ የመጨረሻ አቋሙ ይሄ ነው። ከዚህ በኋላ በዚህ ጉዳይ ሌላ ማድረግ ተገቢ ነው ብለን ስላላሰብን ተቃዋሚዎቹ የሚያቀርቡትን ሀሳብ ማክበርና በእነሱ ሀሳብ ከነሱ ጋር መደራደር ትክክለኛና አስፈላጊ ነው ብለን ማመናችንን ለመግለጽ ነው። በዚህ ጊዜም ነው ስድስቱ ፓርቲዎች ማለትም መኢአድ፣ ሰማያዊ፣ ኢዴፓ፣ ኢራፓ፣ መኢዴፓና መኢባፓ ከአዳራሹ በመውጣት ለጥቂት ደቂቃዎች ለመመካከር የጠየቁት። ስድስቱ ፓርቲዎች በምክክራቸው የደረሱበትን አቋም ለተወያዮቹ ሲያብራሩም በዚያው ደቂቃ ለማቋረጥ የወሰኑ መስሎ ነበር። የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ የፓርቲዎቹ አቋም እንደ ቅድመ ሁኔታ እንደሚቆጠር የተናገሩት በዚህ ሁኔታ ውስጥ ነበር። መጀመሪያውኑ ቅድመ ሁኔታ ማቅረብ ተገቢ አይደለም የሚል አንስተን ቅድመ ሁኔታ አላቀረብንም ብላችሁ የነበራችሁት አሁን ግን በብላክ ኤንድ ዋይት ቅድመ ሁኔታ አስቀምጣችሁ መጥታቸዋል። ስለዚህ የመጀመሪያው ኢህአዴግ ቅድመ ሁኔታ በየትኛውን መስፈርት የማይቀበል መሆኑን ልናረጋግጥላችሁ እንወዳለን። ሁለተኛ፣ በጋራ በሆነ አጀንዳ በጋራ መደራደር ስድስቱም አንድ ላይ ብአቋም አለን ያላችሁ ፓርቲዎች ማስደጋ ለብቻችሁ የተለየ አጀንዳ አለን ካላችሁ በተለየ አጀንዳችሁ ላይ ለመደራደር ግን ደግሞ ያለ አደራዳሪ ለመደራደር እንቀበላለን። አደራዳሪ ሳይኖር መደራደር አንፈልግም የሚል አቋም ካላችሁ አቋማችሁን እናከብራለን። በኢህአደግ በኩል የትኛውም ፓርቲ ከዚህ ድርድር ወጥቶ ለሀገራችን የፖለቲካ ምህዳር መስፋት የሚያደርገውን አስተዋጽኦ ከማድረግ ወጥቶ መሄድ ጠቃሚ ነው፣ ሀገራችንንም ሆነ ተቃዋሚ ፓርቲዎችን ይጠቅማል ብለው ስለማያምን አሁንም በድርድሩ እንድትቀጥሉ እንጋብዛችኋለን። የራሳችሁን አቋም ግን ደግሞ እናከብራለን። የመጨረሻ አቋማቸውን የሚያሳውቁት በስራ አስፈጻሚ ወይም በምክር ቤት ደረጃ ከተወያዩ በኋላ መሆኑን ስድስቱ ፓርቲዎች ግልጽ ያደረጉት ይህንን ከመሳሰሉ የኢህአዴግና የሌሎች ፓርቲዎች አስተያየቶች በኋላ ነው። ሰማያዊ ፓርቲ የደረሰበት ውሳኔም ይህንኑ ሂደት ተከትሎ የመጣ ነው። ሌሎች አምስት ፓርቲዎች ተመሳሳይ ስብሰባዎች እንደሚያደርጉና በውይይቱ መቀጠላቸውን ወይ ደግሞ ማቋረጣቸውን ይፋ እንደሚያደርጉ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ ስንሻገር የአሜሪካ መከላከያ ሚኒስቴር ፔንታጎን በሶማሊያ እስላማዊ ነውጠኛ አልሸባብ ላይ የተነጣጠረ የአየር ድብደባ እንዲካሄድ ከፕሬዝዳንት ዶናልድ ትራምፕ ትላንት ተጨማሪ ስልጣት ማግኘቱን አስታውቋል። መሐመድ ዩሱፍ ከናይሮቢ አጠር ያለ ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል። የዩናይትድ ስቴትሱ መከላከያ ሚኒስቴር ፔንታገን እንደሚለው በሶማሊያ የአፍሪካ ሕብረትንና የሶማሊያ መንግስት ወታደሮችን ለመርዳት ተጨማሪ የአየር ጥቃቶችን ለማካሄድ የቀረበውን ጥያቄ ፕሬዝዳንት ትራምፕ አጽድቀዋል። አላማውም በነውጠኛው የአልሻባብ ቡድን ላይ ተጽዕኖውን ለማክበድና ቡድኑ በአካባቢው በሚገኙ አሜሪካውያን ላይ ሊያደርስ የሚችለውን ጥቃት ለማብቃት ተብሏል። ጀነራል ቶማስ ዋልድሃውዘር የዩናይትድ ስቴትስ አፍሪካን እዝ ይመራሉ። የአሜሪካ ወታደሮች ጥቃት ለማድረስ ከመወሰናቸው በፊት ጥንቃቄ ማድረጉ ይጠቅማል ባይ ናቸው። በዚህ የዩናይትድ ስቴትስ መግለጫ ላይ የሶማሊያ መንግሥት እስካሁን አስተያየት ከመስጠት ተቆጥቧል። ለቲቲያ ባደር የሁማን ራይትስ ዋች የሶማሊያ ጉዳይ አጥኚ ናቸው። አሁን ከደረሰው ድርቅ አኳያ የጥቃት ኢላማዎችን ለመለየት ጥንቃቄ ያስፈልጋል ሲሉ አስገንዝበዋል። በአሁኑ ሰዓት ከፍተኛ የሲቪሎች መፈናቀል በመኖሩ የጥቃት ኢላማዎችን በደንብ መለየቱ ቁልፍ ነው። የምንነጋገረው በብዙ ሺዎች የሚቆጠሩ ሰዎች የዓለም አቀፉን ሰብአዊ እርዳታ ለማግኘት ወደ ከተሞች ለመጉረፍ እየሞከሩ ስለመሆናቸው ነው። የአፍሪካ ቀንድ ሀገሮች የጸጥታ ጉዳዮች ገምጋሚ አብዱላሂ ሀላኬ እንደሚሉት ደግሞ የአልሻባብ ይዞታ እየጠበበ መምጣት ሊካሄዱ ለሚችሉ የአየር ጥቃቶች ፈታኝ ሁኔታዎችን እንደሚፈጥር ተናግረዋል። ፈተናው በተለይ የሚገዝፈው ሲቪሎችን ከጉዳት ለመከላከል የሚደረገውን ጥረት ስናይ ነው ብለዋል ሀላኬ በአስሩ ዓመታት አጋማሽ ላይ ከነበሩበት ሁኔታና ከነበራቸው ይዞታ ጋር ጨርሶ የማይወዳደር ነው አሁን ያሉበት ሁኔታ። ከፍተኛ መሪዎቻቸው በአሜሪካ ድሮኖች ድብደባዎች፣ የአፍሪካ ሕብረቱ ኃይል አሚሶም በምድርና ከባህር እየከፈተባቸው ባሉ ጥቃቶች ተገድለዋል። አሁን በሰው ውስጥ ሰርገው የገቡ ራሳቸውን ያመሳሰሉ ሽምቅ ተዋጊዎች ሆነዋል። ተንታኞች ጨምረውም በሀገር ውስጥ ያለው የእርስ በርስ መቆራቆስ የደህንነት ጥበቃ ተግባሩን ውስብስብ ሊያደርግ እንደሚችል ስጋታቸውን ያስተጋባሉ። ባለፈው ዓመት መስከረም ወር ለምሳሌ፣ ለአልሻባብ የታለመ የዩናይትድ ስቴትስ የአየር ድብደባ ከሶማሌ መንግሥት ጋር የሚሰሩ ሚሊሻዎችን መትቷል ይላሉ። የማግዱ ክልል ባለሥልጣናት፣ የአካባቢው ባለስልጣናት፣ ከፊል ራስ ገዝ የሆነችው የፑንትላንድ መሪዎች የተሳሳተ መረጃ ለዩናይትድ ስቴትስ በማቀበል ወታደሮቻቸውን እንዳስገደሉ ተናግረዋል። የሶማሊያና የአፍሪቃ ህብረት ወታደሮች አልሻባብ ይዟቸው ከነበረው በርካታ ግዛቶች ቢያስለቅቁም በተከታታይ የአጥፍቶ መጥፋት ጥቃቶች ማካሄዳቸውን ቀጥለዋል። አዲሱ የሶማሊያ ፕሬዚደንት የሀገራቸው የጸጥታ ጉዳይ ዋናው ቅድሚያቸውን እንደሆኑ አበክረው ተናግረዋል። ምናልባት ተልእኮ በመጪው ዓመት ሳይጠናቀቅ አይቀርም የሚባለው የአሚሶም ጦር ለቆ ሲወጣ ኃላፊነቱን ወዲያው መረከብ የሚችል የመከላከያ ኃይል እንደሚገነቡ ቃል ገብተዋል። ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ የገባችባቸው ዘዴዎች ምክር ቤቱ የምስክሮችን ቃል እየሰማ ባለበት መድረክ ላይ ተጋልጧል። ትናንት በሴኔቱ የደህንነት ጥበቃ ኮሚቴ ፊት ቀርበው የምስክርነት ቃል በሰጡት ባለሙያዎች መሠረት ሩሲያ ባለፈው ዓመት ፕሬዝደንታዊ ምርጫ ዘመቻ ወቅት የአሜሪካን የፖለቲካ ውይይቶች ባልተጠበቀና ከፍተኛ ስኬት ባስመዘገበ መልኩ አቅጣጫ ልታስይዝ ችላለች ይላል። ይህ በባለሙያዎቹ የተሰጠ የምስክርነት ቃል የሩሲያው ፕሬዝደንት ቭላድሚር ፑቲን በቅርቡ ከሰጡት ማስተባበያ ጋር ፈጽሞ ይቃረናል። የአሜሪካ ድምጽ ማይክል ቦማን ያጠናቀረውን ዘገባ ሶሎሞን ክፍሌ ያቀርባል። የምስክርነት ቃል የተሰማባቸው ሁለት መድረኮች የሁለቱም ፓርቲዎች ሕግ አርቃቂዎች ለወራት ሲሉት የቆዩትን ነገር ነው ያረጋገጡት። ዲሞክራቱ ሴናተር ማርክ ዎርነር እንዲህ ይላሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በምርጫችን ላይ ተጽዕኖ ለማሳደር ሆን ተብሎና በደንብ የተቀነባበረ ዘመቻ እንዲካሄድ አዘዋል። የሩሲያ ምሁራንና የደህንነት ባለሙያዎች በዘረዘሩት መሠረት ሩሲያ የሳይበር ጥቃቶችንና የረቀቀ የሐሰት መረጃ የማቅረብ ዘመቻ የዩናይትድ ስቴትስን መራጮች ለማደናገርና አሜሪካውያንን እርስ በርስ ለማናቆር አስችሏታል። ሩሲያ ሁለተኛውን የዓለም ጦርነት ማሸነፍ የምትፈልገው በፖለቲካ ኃይል አማካኝነት ነው። የጆርጅ ታውን ዩኒቨርስቲው ሮይ ጎድሰን በበኩላቸው Neither of us wants to go to war, but they take the view that they can actually achieve a lot of what they want. ማንኛችንም፣ ዩናይትድ ስቴትስም ሆነች ሩሲያ ጦርነት መግባት አንፈልግም። እነርሱ ግን አብዛኛውን የሚፈልጉትን ነገር በንቃት የሚንቀሳቀሱበትን እርምጃ ተጠቅመው ማሳካት ይፈልጋሉ። ይህም ማለት የግልጽና የስውር ዘዴዎችን አሰባጥረው በመጠቀም ከትናንቱ በሴኔቱ የተካሄደ የምስክሮች ቃል ከተሰማበት ሂደት መጀመር ሰዓታት አስቀድሞ ሞስኩ በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ላይ ተጽዕኖ ለማሳደር ሞክራ ነበር ወይ የሚል ጥያቄ ለፕሬዝደንት ቭላዲሚር ፑቲን ቀርቦላቸው ነበር። ቃሌ አይታጠፍም፣ አልተሞከረም። በተቃራኒው ግን በሴኔቱ ፊት የምስክርነት ቃላቸውን የሰጡት ሰዎች ያቀረቧቸው ክምር ማስረጃዎች ከፑቲን ማስተባበያ ጋር ፈጽሞ የሚቃረኑ ናቸው። እንደገና፣ የውጭ ፖሊሲ ጥናት ተቋሙ ባልደረባ ክሊንተን ዋትስ የሩሲያ እርምጃዎች ሙሉ በሙሉ መሰረት ያደረጉት የሩሲያ የውጪ ፖሊሲ ዓላማዎች ማስፈጸም በሚፈልጉት ላይ ነው። በፕሬዝዳንት ትራምፕም ላይ ይዞራሉ። በሁለቱም ወገን መጫወት ስለቻሉ ነው ያሸነፉት። የምስክሮቹ ቃል ተሟሙቆ በቀጠለበት ወቅት ምርመራው የተሳካ እንዲሆን ሁለቱ ፓርቲዎች እንዲተባበሩም ተማጽኖ ቀርቧል። ሴናተር ሪቻርድ በር ሪፐብሊካን ናቸው። If we politicize this process, our efforts will likely fail. ይህን የምርመራ ሂደት ለፖለቲካ መጠቀሚያ ካደረግነው ጥረታችን አይሳካም። አንደኛው ዲሞክራት ሴናተር በበኩላቸው ፕሬዝደንት ዶናልድ ትራምፕ እስካሁን ይፋ ያላደረጉትን የግብር ክፍያ እንዲያሳዩ በድጋሚ ጥሪ አቅርበዋል። ሮን ዋይደን ይባላሉ። ስለተሳካ ምርመራ ቁልፍ ስለ ዶናልድ ትረምፕ ሀብት፣ ስለ ቤተሰቦቻቸውና ስለ ሸሪኮቻቸው ማወቅ ነው። ያ ምናልባት ወደ ሩሲያ ጉዳይ ይመራ ይሆናል። ሚስተር ትራምፕ ከምርጫ ዘመቻቸው በፊትም ሆነ ኋላ ከሩሲያ ጋር ምንም አይነት ግንኙነት የለም ሲሉ ሙሉ በሙሉ አስተባብለዋል። ሩሲያ ጣልቃ መግባት ከቻለች ድክመቱ የዩናይትድ ስቴትስ ደህንነት ጥበቃ ነው ይላሉ መገናኛ ብዙሃኑም የስም ማጥፋት ዘመቻ እያካሄዱ ቢ ነው ሲሉ ይከሳሉ። ሰለሞን ክፍሌን ለሁለቱም ዘገባዎች እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ አንድ አለፍ ማለት ነው ያመለክታል አሁን በነጻ የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14 ከተቀበል ናቸው። ከእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን። አመሰግናለሁ። ስለ ጊዜ አዋጁ ስለተራዘመበት አስተያየት ለመስጠት ነው። በዘጠና ሰባት ዶክተር መራራ ጉዲና የራበው ህዝብ መሪውን ይበላል ብለው ነበረ። ያ ተረት የልቅስ አሁን ነው የሚሰራው። እነሱ ምንም የፈለገው ቢደረድሩ የራበው ህዝብ የከፋ ህዝብ መውጣቱ አይቀርም። አራት ተራራዘሙ ዘሙን እንደገና እንዲያሉ መኖር ይቻላል። ቋሞቹ ጋራ ተደራርዘው እርቅ ፈጥረው አገሪቷን ሰላም መምራት እንጂ እንዴት ነው ሁልጊዜ በአዋጅ ይኖራል? ሁልጊዜ እንዴት አድርጎ እንዴት ይሆናል? ለሀገሪቷም ለህዝቡም ጥሩ አይደለም እና መካሪያ የለው ንጉስ አራንድ አመት አይነግሳሉ፣ ይባላል ዞሮ አባቶቻችን ተረስ ሲናገሩ። መካሪ የላቸውም ለስሙ ትልልቅ ሰዎች ናቸው፣ ግን አያገናዝቡም። እንጂ ከህዝቡ ጋራ ታርቀው ከተቃዋሚዎች ጋር ተደራድረው አገሪቷም ቢመሩ ይሻላል እንጂ ሁልጊዜ በጊዜዋ መኖር እኔ እንጃ። አንድ ቀን እኮ ሁሉም ገንፍሎ ይወጣል። የሞተ ይሞት የኖረ እንኑር ብሎ እኮ ሊወጣ ይችላል። ስለዚህ እውነትም እንዳሉት የራበው መሪውን ይበላል። ያ ተረት ንቅስ ተረት አይደለም እና መንግስት ቢያስብበት ጥሩ ነው እንጂ በዚህ ሲከፋ ህዝቡ ሲመራ ይወጣል። አመሰግናለሁ። ሄሎ ቪኦኤዎች፣ እንደምን አላችሁ? አሁን ከሰሞኑ ኢትዮጵያ ውስጥ እያነጋገረ ያለው የተቃዋሚ ድርጅቶችና የኢህአዴግ ስምምነት ላይ ለመድረስ በሚያደርጉት ውይይት ላይ ተቃዋሚ ድርጅቶች ራሳቸውን አስቀድመው ማግለል እየጀመሩ ነው። ለምሳሌ መድረክ የሚባለው ድርጅትም ደግሞ አግልሏል ኮምፕሊትሊ። እና ይሄ ነገር እንዴት ነው የሚሆነው? ያለውን ነገር ይዞ መታገሉ አይሻልም ወይ? አመራሮቻችን ታስረውብናል። አመራሮቻቸውን እንደ ታሰሩ ቢሆን አመራሮቻቸውን ያሰረው ሲስተም ነው። ስለዚህ ያንን ሲስተም መቀየር ነው እንጂ መድኃኒት አመራር ቢታሰር አመራር አይሰካም ብሎ ማመን በራል መንገድ ላይ አንበሳ አለ ብሎ እንደ መፍራት ያለው እና የሚዋጥ አይደለም። ትንሽ እችን አጋጣሚ ተጠቅመው የምርጫ ስርዓቱንም ሊያስተካክል የሚችል አካሄድ ነው እና ባለው ሁኔታ ነው መደራደር ያለባቸው ባለው ተደራድረው ቀጣውን ደግሞ እንደሚሆን እያደረጉ መቀጠል ነው። የሆነ እችን ክፍተት መጠቀም ካልቻሉ መቼውም ከአሁን በኋላ እዛቻ ሰላም ይመጣል ብሎ ማለን ያስቸግራል እና ቆም ብለው ነገሮችን ግራ ቀኝ እንዲመለከቱ ጥሩ ነው። አመሰግናል። አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ እንድትልኩ ከአክብሮት ጋር እንጋብዛለን። የምሽቱ ምርጥ ዜማ ሰዓት ነው። አሁን አሉላ፣ ልክ ነው ቆንጅት፣ ለአርብ ምሽት የተመረጠው ዜማ የጀመረ ይመስላል። የሳምንቱ መገባደጃ የረፍት ጊዜም መጀመሪያ ነውና የግድ ሰው ይለናል ጎሳዬ ተስፋዬ ሰው ካልተረዳኝ ብዬ

Oh, no, no, no. ሳን ጠግቦ ሙዚቃው ላይ ያቆም ነው። ግሩም ዜማን ለስ ለስ ብለው የሚሰርግ ይመስላል። ቁም ነገርም አለው፣ በጣም ቁም ነገርም አለው ያስባለ የዜማ ቅንብሩም ግሩም ነው። ድምፃዊውን ጎሳዬ ተስፋዬ እናመሰግናለን። አድማጮች፣ የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ስድስት እየተንጠራራው ነው መድረሱን ከሰላሳ ሰባት ያመለክታል። ወደ ቀዳሚው ዝግጅት እናልፋለን። አስተናጋጆቻችሁ አሉላ ከበደና ቆንጅት ታዬንን ለየኋለኛው አጋማሽ የመጀመሪያው ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳሐዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጭምቋ ያቀርባል። ሁኔታዎች የተረጋጉ ቢመስሉም የአስቸኳይ ጊዜ አዋጅ እንዲቀጥል ተደረገ ይላል ዋሽንግተን ፖስት ጋዜጣ፣ ጀርመን የአፍሪቃ ጸጥታንና ልማትን ለማጠናከር ማቀዷ ሮይተርስ ገለጸ፣ የህንድ የውጭ ጉዳይ ሚኒስትር በአፍሪቃውያን ተማሪዎች ላይ የሚፈጸመውን ጥቃት እንዳወገዙ ጋርዲያን ጋዜጣ ጠቆመ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ ድረገጽ በሀገሪቱ መረጋጋት ያለ ቢመስልም የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን አራዝሟል ይላል። የሀገሪቱ ከፍተኛ ባለሥልጣኖች አሁንም ቢሆን ሁከት የመፍጠር አደጋ አለ የሚል ማስጠንቀቂያ መስጠታቸውን ድረገጹ ጠቅሷል። በህዝብ ብዛት ከአፍሪካ ሁለተኛውን ቦታ የምትይዘው ኢትዮጵያ የአካባቢዋ ሀያል ሀገር ስትሆን ባለፈው ጥቅምት ወር ላይ ትልቅ ተቃውሞ ተነስቶ የውጭና የአገር ውስጥን ፋብሪካዎች ከተጠቁ በኋላ መንግስት የአስቸኳይ ጊዜ አዋጅ ደነገገ። መረጋጋት በጎደሉ የአፍሪቃ ቀንድ በአሸባሪነት ላይ በሚካሄዱ ትግል ከዩናይትድ ስቴትስ ጋር በአጋርነት የምትሰራው ኢትዮጵያ የውጭ መዋዕለ ንዋይ መስህብ ሆናለች። የአስቸኳይ ጊዜው አዋጅ በመሰብሰብ ላይ ሰፊ ይዘት ያለው ክልከላ ደንግጓል። የፀጥታ ኃይሎች ሰዎችን የማሰርና ፍተሻ የማካሄድ ሰፊ ስልጣን ተሰጥቷቸዋል። መንግሥት በገለጸው መሠረት በአስቸኳይ ጊዜው ወቅት ከ26 ሺህ በላይ የሚሆኑ ሰዎች ታስረው ነበር። አሁን ግን አብዛኞቹ ከእስር ተለቀዋል። ተቃዋሚዎች ግን የታሰሩት ሰዎች ብዛት ከዚህ የበለጠ ነው ይላሉ ሲል ዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የአስቸኳይ ጊዜው አዋጅ አንዳንድ ላላ ያደረጋቸው ክልከላዎችም አሉ። ፖሊሶች ሰዎችን ለማሰርና ፍተሻ ለማካሄድ አስቀድሞ ፈቃድ እንዲኖራቸው ያስፈልጋል። በሚዲያ ላይ የተደረጉ አንዳንድ ክልከላዎችም ተነስተዋል። በአስቸኳይ ጊዜ አዋጅ ምክንያት የሀገሪቱ የመዋለ ነዋይ ፍሰት በ20 ከመቶ እንደቀነሰ መንግስት መግለጹን ድረገጹ ጠቅሷል። የአስቸኳይ ጊዜ አዋጅ ከታወጀበት ጊዜ አንስቶ የተቃውመው ሁኔታ በጉልህ ቀንሷል። በኦሮሚያ ዩኒቨርሲቲ የሚያስተምሩት አቶ ስዩም ተሾመ መንግስት የአስቸኳይ ጊዜውን አዋጅ ያራዘመው መነሳሳቱን የሚያቆምበት ሌላ መንገድ ስለሌለው ነው ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ኦሮሚያ አካባቢ ያሉ ብዙ ሰዎች ያነሳናቸው ጥያቄዎች ምላሽ ካላገኙ የአስቸኳይ ጊዜው አዋጅ ከተነሳ በኋላ ተቃውሞ እንቀጥላለን ማለታቸውን የጋዜጣው ድረገጽ አውስቷል። ሮይተርስ የዜና አገልግሎት በዘገበው መሰረት ደግሞ የጀርመን የመከላከያና የልማት ሚኒስትሮች በአፍሪቃ የጸጥታና የሰላም ሁኔታን ለማጠናከር እንዲሁም ልማት ለማዳበር በህብረት እንደሚሰሩ ባለፈው ረቡዕ ቃል ገብተዋል። ይህን የሚያደርጉትም ከህዝብ ብዛት ጋር የተያያዘ ብዙ ተግዳሮቶች እንዳሉና ትልቅ የኢኮኖሚ እድል መኖሩን መሰረት በማድረግ እንደሆነ ሮይተርስ ገልጿል። የጀርመን መከላከያ ሚኒስትር እርሰላ ቮንደር ላይን ካለፉት ሁለት ዓመታት ወዲህ የታየው የስደተኞች መጉረፍ በአስቸኳይ የአፍሪቃ ሀገሮች ልማት፣ ኢኮኖሚና ጸጥታ ማጠናከር እንደሚያስፈልግ ያሳየናል ማለታቸውን ሮይተርስ ጠቅሷል። ኤርሰላ ቮንደርላይን በርሊን በተካሄደው ጉባኤ ባደረጉት ንግግር የአየር ለውጥና ግሎባላይዜሽን በአገሪቱ ላይ ላደረሱት ከባድ አንደምታ በኢንዱስትሪ የበለጸጉት ሀገሮች ኃላፊነት መውሰድ ይኖርባቸዋል ብለዋል። አውሮፓና አፍሪቃ የስደተኞችን መጉረፍ በማርገብ የወጣት አፍሪቃውያንን እይታ ሊያስቀይሩ የሚችሉት በህብረት ሆነው እድሎቹን ሲያስሱ ነው ማለታቸውን ሮይተርስ ጠቅሷል። ጀርመን የወቅቱ የቡድን ሀያ ሀገሮች ፕሬዚደንት እንደመሆኗ መጠን አፍሪቃ ቅድሚያ እንድታገኝ አድርጋለች የአፍሪካ ሀገሮች ኮምፓክት ዊዝ አፍሪካ በሚል ስያሜ ሙስናን ለመዋጋት መልካም አስተዳደር ለማስፈን ሰብአዊ መብት ለማክበር ቃል የሚገቡ ሀገሮች ከበለጸጉት የጂ ሀያ ሀገሮች ጋር የመገናኘት እድል እንደሚያገኙ በማስገንዘብ አበረታተዋል የጀርመን ቻንስለር አንጌላ ሜርከልና ከፍተኛ ባለሥልጣኖቻቸውም የአፍሪቃ ማርሻል እቅድ የሚል ስያሜ ያለው እቅድ አውጥተዋል። ከሁለተኛው የዓለም ጦርነት በኋላ ዩናይትድ ስቴትስ ጀርመንን ለመርዳት ከቀየሰችው ፕሮግራም ጋር ይመሳሰላል ሲል ሮይተርስ የዜና አገልግሎት ዘግቧል። በጋርዲያን ጋዜጣ ድረገጽ በበኩሉ በያዝነው ሳምንት በመዲናይቱ ኒው ዴልሂ አጠገብ በምትገኘው ኖይዳ ከተማ ውስጥ እና በአካባቢዋ ባለፈው ሰኞ አፍሪቃውያን ተማሪዎችን ኢላማ ያደረገ ጠብ ተነስቶ ሁለት ሰዎች ሆስፒታል መግባታቸውን የህንድ የውጭ ጉዳይ ሚኒስትር አውግዘዋል ይላል። ሰባት ሰዎች እንደታሰሩም አክሏል። ቢያንስ 600 የሚሆኑ ሰዎች በሁከቱ እንደተሳተፉ ድረገጹ ጠቅሷል። ባለፈው ረቡዕም አንዲት ኬንያዊት መደብደቧን እንደገለጸች ዘገባው ጠቅሷል። በብዙ ሺዎች የሚቆጠሩ አፍሪቃውያን በህንድ ዩኒቨርሲቲዎች የሚማሩ ሲሆን በከፊልም ቢሆን በባህል ልዩነትና ጥቂት አፍሪቃውያን ደልሂ ባለው የአደንዛዥ እጽ ህገ ወጥ ንግድ ውስጥ በመግባታቸው በአፍሪቃውያን ላይ ጠባዊ ስሜት ማሳደሩን ድረገጹ ያወሳል። ባለፈው ሰኞ የተካሄደው ሁከት የተነሳው ማኒሽ ካሪ የተባለ የ19 ዓመት ዕድሜ ወጣት በወሰደው አደንዛዥ እጽ ብዛት ምክንያት ከሞተ በኋላ እንደሆነ ተገልጿል። የሟቹን ቤተሰብ ጨምሮ ለካሪ ህልፈት ተጠያቂ ያደረጉት በአካባቢው የሚኖሩ አራት ናይጄሪያውያንን እንደሆነ ናይጄሪያውያኑን የሚከሱትም ለልጁ አደንዛዥ እሸጠዋል በሚል መሆኑን ጋርዲያን ጋዜጣ ጠቁሟል። ናይጀሪያውያኑ ታስሮ የነበረ ቢሆንም በነገታው ተፈቱ። አፍሪካውያኑ ተማሪዎች በበኩላቸው ባለፈው እሁድ የተቃውሞ ሰልፍ እንዳካሄዱ፣ ህንዳውያን ደግሞ ሟቹ ፍትህ እንዲያገኝ በመጠየቅ ተጻራሪ ሰልፍ ማድረጋቸው ተዘግቧል። አምስቱ ናይጀሪያውያን ለፍርድ እንዲቀርቡ የሚጠይቅ ቡድን ጠብ አስነስቶ ቢያንስ አራት ናይጀሪያውያን እንደተጠቁ ጋርዲያን ጋዜጣ ድረገጽ ዘግቧል። የህንድ የአገር አስተዳደር ሚኒስትር ሱሽማ ስዋራጅ ግጭቱን ዘግናኝ በማለት ካወገዙ በኋላ የአካባቢው አስተዳደሮች ፍትሐዊ ምርመራ እንዲያደርጉ ጥሪ አቅርበዋል። የሀገሪቱ መንግስት ህንድ ውስጥ ያሉት የውጭ ሀገራት ተወላጆችን ደህንነት የመጠበቅ ቁርጠኛነት አለው። አፍሪካውያን ተማሪዎች ወጣቶችም ጭምር ወዳጆቻችን ናቸው ሲሉ የአገር አስተዳደር ሚኒስትሩ ተናግረዋል። ወደ አምሳ ሺህ የሚሆኑ ናይጄሪያውያን ህንድ ይኖራሉ። በሀገሪቱ በአፍሪቃውያን ላይ ጥቃት ሲፈጸም የመጀመሪያ ጊዜ አይደለም፣ ሲል ጋርዲያን ድረገጽ ላይ የወጣው ጽሁፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነች ፍሳሐዬ፣ እናመሰግናለን ለቅንብሯ። አድማጮች አሁን እሰጥ አገባ ድኅረ አስቸኳይ ጊዜ አዋጅ። ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ አስቸኳይ ጊዜ አቅጣጫዎች የኢትዮጵያ መንግስት የወሰዳቸውን እርምጃዎች አንደምታ ለመቃኘትና ዘለቄታ ላለው መፍትሄ አማራጭ መንገዶችን በሁለት ወገን እይታዎች ለመዳሰስ የተነጣጠረው ክርክር የአስቸኳይ ጊዜ አዋጁን የማራዘም እቅድና አንደምታም የሚፈትሽ ይሆናል። መንግስትና ተቃዋሚ የፖለቲካ ፓርቲዎች ሊያካሂዱት አቅደው የነበረው ድርድር በያዝነው ሳምንት ከመፍረሱ አስቀድሞም የተካሄደ ክርክር ነውና በመጪው ሳምንት ይመጣሉ በተባሉት ለውጦች ላይ ደግሞ የምናተኩር መሆኑን ከወዲሁ እናስተዋውቅ። የክርክሩ ተሳታፊዎች አቶ አታክልት አምባዬ ከአዲስ አበባ፣ አቶ ፈቃደ ሸዋቀና ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ክርክሩ ከፍላጎት ልዩነቶች ባሻገር ከጥፋትና ከቅጣት ባሻገር ከዚህ ያላለቀ ከሚመስለው የአስቸኳይ ጊዜ አዋጅ ባሻገር መላ ናቸው፣ አገርን ወደ ተሻለ አዝማሚያ ያመጣሉ፣ የህብረተሰብ ፍላጎቶች አግባብ መልስ እንዲያገኙ ይረዳል የምትሏቸውን አልፋችሁ ለማየት ሞክሩ። አሁን ሊኬድ በተያያዘበት የህዝብ ጥያቄዎች መልስ አግኝተዋል ወይ? አስቸኳይ ጊዜ አዋጅ በሚያመጣቸው ጫናዎች የሚቋጭ ሳይሆን የህዝብ ፍላጎትን በአግባቡ በትክክል መልስ መስጠት የሚችል አቅጣጫ ፍንጭ ይታዮታል ወይ? አቶ አትክልት ምንድን ነው መሰል ያሉላ መንግስትም ይሁን አጠቃላይ ይሄን ነገር በትኩረት የሚከታተል ዜጋ በአስቸኳይ ጊዜ አዋጁ ችግሮች ይፈታሉ የሚል እምነት የለውም። እንደዛ አደለም። የታወጀው የአስቸኳይ ጊዜ አዋጁ የታወጀበት ጊዜና መንግስት የነበረበት ሁኔታ ስንመለከት መንግስትም እንደ መንግስት፣ መንግስትን እየመራ ያለው ኢህአዴግም እንደ ኢህአዴግ አንድ የደረሱበት ድምዳሜ ነበር። በሀገሪቱ ላይ የመልካም አስተዳደር ችግር ስላለ ይህን የመልካም አስተዳደር ችግር በተለያየ መንገድ የምንፈታበት አቅጣጫ ካላስቀመጥን አደጋ ውስጥ ነን የሚል መንግስት ያስቀመጠው አለ። ድርጅት እንደ ድርጅት ያስቀመጠው ግምገማ አለ። ይህንን ሁኔታ የመልካም አስተዳደሩ ችግሩም ጎልቶ ስለነበረ መንግስትም ይህንን አድሜ ስላደረገ ህዝብም በዚህ ጉዳይ ላይ ከመንግስት ጋር ተመሳሳይ አቋም ይዞ በነበረበት ጊዜ ይህንን የመንግስት የመቀበል የመንግስት ችግር የተጣበበ የመልካም አስተዳደር ችግር መኖሩን ያስተዋሉ የተለያዩ ሀይሎች በየራሳቸው መንገድ ሊጠቀሙበት ሞክረዋል። በተለያየ መንገድ አንዳንዱ ከትምክት የሚነሳለ አንዳንዱ ከጥበት የሚነሳለ አንዳንዱ ከአክራሪነት የሚነሳለ በተለያየ መንገድ ግን ሀገሪቱ ውስጥ ተርሞይል ተፈጥሮ ሀገሪቱ ወዳልተፈለገ አቅጣጫ እንድትሄድ የተንቀሳቀሱ ሀይሎች ነበሩ። እነዚህ የተለያዩ ሀይሎች ያደረጉትን እንቅስቃሴ ለመግታት ነው የአስቸኳይ ጊዜ አዋጁ የታወጀው እንጂ መፍትሄ ያመጣት ተብሎ አይደለም። መፍትሄው ከመልካም አስተዳደር ችግር ጋር ተያይዞ የሚመጣ ሌላ አቅጣጫ ነው ያለው። ስለዚህ መንግስት አሁን በጥልቀት እየታደስኩ ነው እያለ ነው። የተለያዩ እርምጃዎች እየወሰደ ነው። ዋልጌ ናቸው የተባሉ የመልካም አስተዳደር ችግር በማባባስ ተዘፍቀው የነበሩ ባለስልጣኖች በማባረር ግምገማ በማድረግ የተለያዩ እርምጃዎች እየተወሰዱ ናቸው። ይህኛው አንድ አቅጣጫ ነው። አጥፉ ሰዎችን በህግ መቀጦ ማባረር እንደተስተካከለ የመልካም አስተዳደር ሁኔታ እንዲፈጠር የማድረግ እንቅስቃሴዎች ተጀምረዋል። በየክልሉ እየተደረጉ ናቸው። አዳዲስ ሰዎች ወደ ስልጣን እየመጡ ናቸው። አዳዲስ ሰዎች ወደ ስልጣን መምጣታቸው ጋር መንግስት አዳዲስ ፖሊሲዎች የሚያስተዋውቅበት እድልም እየተፈጠረ ነው። ስለዚህ አንዱ በመንግስት ባለስልጣናት ላይ እየተወሰደ ያለው እርምጃ ነው። ሁለተኛ ችግሩን ኢንተርናላይዝ አድርጎ በችግሮቹ ዙሪያ ምን አይነት መፍትሄ ማስቀመጥ አለብን የሚል አቅጣጫዎችም እየተቀመጡ ናቸው። ከዚህ ቀጥሎ ከፖለቲካ ፓርቲዎች ጋር ተደራድሮ ሰላም ማምጣት ይቻላል የሚል ከፓርቲዎች ጋር የተጀመረ ድርድርም አለ። ይሄ ከቀጠለበትና ፓርቲዎች እንደ አማራጭ የሚያቀርቡት ሀሳብ በመንግስት በኩል በህዝብ በኩል ተቀባይነት ካገኘ ይህም በፓርቲዎች መካከል የመቻቻልና የመደማመጥ ሁኔታ ይፈጥራል። ይህም እንዳቅጣጫ ተይዟል። የሃይማኖት መሪዎች በሀገሪቱ ውስጥ ሰላም እንዲሰፍር ሰዎች ተቻችለው እና ተደማምጠው የሀገሪቱን ችግር እንዲፈቱ ጥረት እያደረጉ ናቸው። መንግስትም እየጠየቁ ናቸው። ስለዚህ ይሄኛውም አንዱ የመብት አቅጣጫ ነው። እኔ ትልቁ ነገር የሚመስል ከእነዚህ ነገሮች ትልቁ ነገር አገሪቱ በብጥብጥ ትከስራለች እንጂ አትጠቀምም የሚል የህዝብ አመለካከት መኖሩ ሊሰመርበት ይገባል። አሁን ሁሉም ዜጎች በዛች አጭር ጊዜ በነበረችው ብጥብጥ አገሪቱ የከሰረችው ኪሳራ ከፍተኛ መሆኑን አይቶ በዚህ ብጥብጥ የምንጠቀመው ነገር የለም ብሎ ማውገዝ ጀምሯል። ከዚህ ህዝብ ከሚያወግዘው ውግዘት ጎን ለጎን ተመጣጣኝ የሆነ እርምጃ መንግስት ከወሰደና የወጣቱን የስራ እድል ማሳት የሚችልበት የተለያዩ ሀሳቦች በነጻ የሚሸራሸሩበት ነገሩን እያሰፋው ከሄደ አሁን የተያዙ አቅጣጫ ፖዘቲቭሊ ለውጥ ሊያመጣ ይችላል የሚል እምነትን ያለኝ እንደዛም እየደረገ ነው የሚል አመለካከት አለኝ። ስለዚህ እንደዚህ አይነት ነገር ይታየኛል። መልካም። በብጥብጥ የመጣውን ኪሳራ ህብረተሰብ አይቶታል፣ ህዝብ አይቶታል ብለዋል። ብጥብጥ እንደሚያከስር ብዙዎች መስማማት የሚችሉም ይመስለኛል። በአስቸኳይ አዋጁ ድንጋጌ ገዳቢነት የተከተሉ ኪሳራዎች የምጣኔ ሀብት፣ የቱሪዝም በዘገባዎች የቀረቡትን ጨምሮ ሌሎች ዘርፎች ምናልባት ወደ ኋላ ላይ እንመለከታለን። አቶ ፈቃደ ከድርጅቶችና ከቡድኖች የግል ፍላጎቶች ባሻገር ለብዙዎች የጋራ ጥቅም ቀደም ብለው ለተነሱ የህዝብ ጥያቄዎች ውነኛና ተጨባጭ መልስ የመስጠት ጅምር ለእርስዎስ ይታዩዎታል ወይ? የአቶ አትክልትን ሰምተዋል። እኔ ሁሉም ነገር ይቻላል ባይ ነኝ። ቅን ልቦናው ችግር ለመፍታት ያለው ሁኔታ አገሪቱ ከዚህ ችግር አዙሪት ውስጥ ወጥታ የተሸለች ሀገር ትሆን ዘንድ ፍላጎቱ ከልብ ካለ የማይቻልበት ምክንያት አይታይ ዋናው እሱን ኢትዮጵያ ውስጥ ችግሮቹ መንግስታቱ ናቸው። ይህ ምንም መታወቅ ያለበት ነገር መንግስት ነው። ችግር የኢትዮጵያ ችግር መቼም ዛሬ ብቻ የኢትዮጵያ ህዝብ ችግሩን ራሱ ማስወገድ ይችላል፣ መቋቋምም ይችላል፣ መንገድ አለው። ግን ራሱን ተፈጥሮ በመሳሰሉት በፈጠሩበት ችግር ምክንያት የሚመጣበትን ችግር የመቋቋም ካፓሲቲ ያለው ይገርማል። በተፈጥሮ እና በመሳሰሉ ነገሮች የሚመጣው፣ ይሄ ሰው ሰራሹን ነው የሚከብደው። በተለይ መንግስት ሰራሹ ችግር ነው፣ በአፍንጫው ድረስ ደረሰ የትልልቆቹ ችግሮቹ ምንጭ ሰው ሰራሽ እና መንግስት ቁጭ ብሎ ረጋ ብሎ ላየው ሰው ይሄ ነው የኢትዮጵያ ገበሬ ችግር አብዛኛው። እና ይህን በቅን አፕሮች ያረጋለሁ የሚል ካለ ከህዝቡም ዘንድ ሆነ ከመሪዎች ዘንድ የማይቻልበት ምክንያት የለም። መጀመሪያ አቲቲዩዱ ፍላጎቱ፣ መኖሩ እና ውሳኔው ነው የሚያስፈልገው። እና የሚሻለው መንገድ ደግሞ ይሄ ነው ይሄኛው መንገድ ከጦርነት አዙሪት ያወጣል። ብዙ ሀገሮችን ከደህነት ነጻ ሲወጣ አይተነዋል። ደማ ያፋስስም በጣም በጣም ጠቃሚ መንገድ ነው። ያው ተሳስቦ ማንንም በማይጋደልበት ሁኔታ ችግሩን ሰዝ እናድርገው ማለት ነው። አንዴ ነው ከልብ መሆኑን እጠራጠራለሁ። ለምን ይጠራጠራሉ? ይህን ችግር ይህን ችግር ከል ለጊዜያዊ ማስወገድ እንጂ ይህ መንግስት ካሳየን ለስልጣን ካለው ፍቅር ጋር አገሪቱን ደግሞ ለመከፋፈል የሚያካሄደውን ፖለቲካ ሳየው በመከፋፈል ላይ የተንጠለጠለ መሆኑን ስለማይ ህዝቡ መከፋፈል በጣም ተጠቃሚ ነኝ ብሎ የሚያምን ተከፋፍሎም ሳያገኘው አንዳንድ ጊዜ በጣም ሲነጫነጭ ያየሁበት አጋጣሚ ያለ እና እንደ ስልት ነው፣ እንደ አስተዳደር ስልት ነው ህዝብን መከፋፈል እየተጠቀሙበት ያለ ግን አይጠቅማቸውም ባይነኝ ለእነሱ ኤቨንቹዋሊ እነሱ ላይ ይባርቃል። ይህም ቢሆን አይጠቅምም። የሚጠቅመው እንዳልኩት ማህበረሰብ ውስጥ ያሉትን ቅራኔዎች አወጥቶ ፊት ለፊት አስቀምጦ በደንብ መወያየትና የጎዳውን ጉዳ ከአሁን በኋላ ህዝቡ ያመረጠው ይኑር እንዳለ የህዝቡ ጉዳይ ይቅደም የሚል የሚል ፍላጎት መስፈን ያስፈልገዋል። እዚ ሀገሩ አሁን ስሳስ ነው የማየው። አሁን በፓርቲዎቹ ደረጃ እንኳን ሽምግልና ውስጥ እንዲገቡ የተጠሩት ለምን እነዛ ውስጥ ውጭ ያሉት እንዲኖሩበት ቢያንስ ግብዣ አላደረገም? ቅን ከሆነ ይህ መንግስት ዝም ብሎ አሸባሪ እያለ እየፈረጀ በራሱ የሚያስቀምጣቸውን ኃይሎች ለምንድን ነው የችግሩ መፍትሄ አካል ሊሆኑ የማይዝ ነው? እኔ ያ ያ ይመስለኛል። ሲሪየስሊ ችግሩ ለመፍታት የሚሄድ ሰው የሚያደርጋቸው ነገሮች እነዚህ ይመስለኛል። መልካም። በአቶ ፈቃደ ያነሱት አንድ ነጥብ የኢትዮጵያ ህዝብ ችግሮቹን ለመፍታት አቅም አለው፣ በተደጋጋሚ ችግሩ ግን መንግስት ነው ብለዋል። እንደ ማንኛውም ህዝብ እንደ ማንኛውም አገር መንግስትም ያስፈልገዋልና የተሻለ ሁኔታን ለህዝቡ ሊፈጥር ይችላል የሚባል የሚያሰኝ አቅጣጫን መከተል ካልሆነ በቀር የመንግስት መኖር ግዴታም ነውና ከዛ ውጭ የሆነ እውነታም ስለሌለ ዲሞክራሲያዊ ስርዓትን መገንባትና በዛ መምራትን እንደ አቅጣጫ ለመውሰድ ምን መከተል አለበት ይላሉ። የመንግስት መኖር ጥያቄ ውስጥ የሚገባ ስለማይመስለኝ ነው። ምንም ጥያቄ ውስጥ የሚገባ አይደለም። ትልቁ ነገር አንድ ቃል ነው፣ ሩል ኦፍ ሎ የህግ ስርዓት ሩሎፍሎ ያለበት የህግ ስርዓት ያለበት አገር ነው። አገር ማለት መንግስትም ከህዝብ በላይ ያልሆነበት፣ ዜጎች ዜጋ ከሌላው ከማንም በላይ ያልሆነበት ህግ ብቻና ህግ ብቻ የሚዳኝበት አገር ነው። ሩሎፍሎ የሰፈነበት አገር። እኛ ሀገር መንግስት የበለጠ ሀይል ይገባዋል የሚል ታሲት የሆነ የኖረ የለምድ ነው። ሰማይ አይታረስ፣ ንጉስ አይከሰስ አይነት የለመድናት የፖለቲካ ካልቸር አለች። የነገስታቱ ምኑ ጫፋቸው አይነካ ልነካ የማይገባም ለእግዚአብሔርም ዘመዶች ሳይሆን ያቀርቡም ይቀርባሉ። ስለዚህ እነሱ መጥተው አለባቸው ህጉ እዚህና ነከሌ ነከሌ ነከሌ አይነት የህብረተሰብ ክፍል ላይ ነው ሊጸና የሚገባው ምናምን የሚል የተሳሳተ ግንዛቤ አለን። መንግስት ብቻ ሳይሆን ራሱ መንግስትም ተቀብሎ ብዙ ኮስችን እንዳናደርገው ያደረገ። ነገስታቱ የራሳቸው የሚገዙበት ህግ ነበራቸው። ከተናደደ አንድ ንጉስ ያናደደውን ሰው ይሰቅላል ምንም ሳይሆን። ዛሬ ኢትዮጵያ ውስጥ አንድ ፖሊስ ባልተወለደ እጁ መንገድ ላይ ያገኘውን የማንንም ልጅ እየተንጠራራ ይደበድባል፣ ይደበድባል። ፖሊስ፣ የሚገርም ነገር ነው። እየተንከባከበ የሚያሳድገውን ልጅ እና ጫፉም ዝንብ እንዳይነካበት የሚፈልገውን ልጅ ፖሊስ፣ ፖሊስ ስለሆነ ብቻ ያልተፈረደበት ያልተዳኘበት ምን ያልተባለበት የህዝብ ልጅ ተረስበዱ ላይ ይነርታል። እንዲህ እንዲህ አይነት መንግስት ለራሱ የሚሰጣቸው ህጎች ግን ከህግ ውጭ የሆኑ እነዚህ አሁን ህገ ወጥ ነገሮች ናቸው። መንግስት አሁን ህፃናት የመነረት መብት የለውም። እኛ ሀገር ይነርታል። እዚህ አሁን የምኖርበት ሀገር ቢሆን አንዱን ጫፉን ቆንጥጭ ይሄዳለሁ ቢል ፖሊስ ህዝቡም ዝም አይል ፖሊሱም ቤቱ አያድራትም እና እንደዚህ አይነት ህግ የተከበረበት ሀገር ህግ ለማክበር ደግሞ ምናልባት መንግስት የመጀመሪያ የሆነበት ሀገር ማሰብ ያስፈልጋል። እንደዚህ ችግር አስፈቅዳለሁ ምናምን የሚል ዝም ብሎ በወሬ ደረጃ እንትን ከማለት መልካም። አቶ ሲራጅ ፈጌሳ የመከላከያ ሚኒስትርና የማዘዣ ጣቢያ ዋና ጸሐፊ ክልከላ ያደረገባቸው ከነበሩ መብቶች በተለያዩ የመገናኛ ብዙሀን መልእክቶችን የማስተላለፍ መብት፣ መቆጣጠርና እርምጃ መውሰድ የሚለውን ንዑስ አንቀጽ መነሳቱን ገልጸዋል። የተለያዩ የኪነ ጥበብ ዘርፎች ይመለከታል። ይሄ የግለሰቦችን የመናገር የመቃወም ነጻነት፣ ሀሳብን የመግለጽ ነጻነት የቱን ያህል ፈቶታል የሚለውን በዚህ ሰዓት የሚከታተሉ አድማጮችም ይነጋገሩበት። እናንተም በቀጣይ ፕሮግራማችን መልሳችሁ የምትጎበኙት ርዕስ እናድርግ። ዘለቄታ አላቸው የምትሏቸው ሌሎች አማራጮችም ላይ እንደዚሁ ሀሳባችሁ እንድትፈነጥቁ እድል እንሰጣለን። ለአሁኑ ግን እንግዶችን አቶ አታክልት አምባዬ ከአዲስ አበባ፣ አቶ ፈቃደ ሸዋቀና ከዚህ ከዋሽንግተን ዲሲ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። መንግስትና ተቃዋሚ የፖለቲካ ፓርቲዎች ሊያካሄዱት ታቅደው የነበረው ድርድር በያዝነው ሳምንት ከመፍረሱ አስቀድሞ የተካሄደ ድርድር ነው ክርክር ነው። አድማጮች የሰማችሁት፣ በመጪው ሳምንት ደግሞ ይህን ተከትሎ ይመጣሉ በተባሉ ለውጦች ላይ ትኩረት በማድረግ ይቀጥላል። አድማጮች እስኪ እናንተም ተነጋገሩ። በተለይ የንግግር ነፃነትና የመገናኛ ብዙኃን ነጻነትን የተመለከተው ይነሳል የተባለውን ክልከላም የተመለከተ አስተያየት አድርሱን፤ እናሳትፋለን። አድማጮች አሁን የፕሮግራም ማሳሰቢያ ገዳሙ የአምልኮት ቦታ እንጂ የወታደር መፈንጫ አይደለም። ማንኛውንም የሚመጣ ኃይል እንፋለማለን ብለዋል። ህዝቡ ዛሬም ተቃውሞ ቀጥሏል። አባ ግን ዛሬ የሉ ወህኒ ወርደዋል። መታሰራቸውንና እየደበደቡ ለወስዷቸው ከገዳሙ አባቶች ለማወቅ ችለነው የመጀመሪያው በአሁኑ ሰዓት በእስር ላይ ናቸው የተባሉት አባ ገብረ ኢየሱስ ናቸው። ከፕሮግራሙ አዘጋጅ አዲሱ አበበ ቀጥሎ የተሰሙት ደግሞ የዋልድባን እናድን ማህበር ምክትል ሰብሳቢ ቀሲስ ሰሎሞን ሮቢ ናቸው። ነገ ቅዳሜ በስፋት ይቀርባልና እንድታደምጡ እንጋብዛለን። ሌላም የፕሮግራም ማሳሰብ ያለን አድማጮች፣ በአስቸኳይ ጊዜ አዋጁ ብዙዎችን እያነጋገረ ባለው የአስቸኳይ ጊዜ አዋጅ መራዘም ላይ ገምጋሚዎች ያላቸውን ሙያዊ አስተያየት የሚያካትተ ቅንብር ነገ ይጠብቃችኋል። አሁን የማጠቃለያ ዜናውን ከቆንጅ ይታየ የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ሶማሊያ በሚገኘው በነውጠኛው የአልሸባብ ቡድን ላይ የአየር ጥቃት እንዲያካሄድ ከፕሬዝደንት ዶናልድ ትራምፕ በትናንትና እለት ተጨማሪ ስልጣን ማግኘቱን አስታውቋል። የደቡብ አፍሪቃው ፕሬዚደንት ጄኮብ ዙማ ዛሬ የካቢኔ ሹምሽር አድርገዋል። ከካቢኔ ስልጣን ከተባረሩት አንዱ ፕሬዚደንቱን ይነቅፉ የነበሩትና በህዝብ ዘንድ የተከበሩ የሆኑት የገንዘብ ሚኒስትሩ ናቸው። ዙማን የሚቃወሙት ሰዎች የተደረገውን ሹምሽር እንቃወመዋለን ብለዋል። ፕሬዚደንቱ በአሁኑ ወቅት ከስልጣን ይውረዱ ተብሎ ጫና እየተደረገባቸው ነው። ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ የገባችባቸው ዘዴዎች ምክር ቤቱ የምስክሮችን ቃል እየሰማ ባለበት መድረክ ላይ ተጋለጠ። ትናንት በመወሰኛው የደህንነት ጥበቃ ኮሚቴ ፊት ቀርበው የምስክርነት ቃል በሰጡ ባለሙያዎች መሰረት ባለፈው ዓመት የምርጫ ዘመቻ ወቅት የአሜሪካን የፖለቲካ ውይይቶች ባልተጠበቀ መልኩ አቅጣጫ ማስያዝ ችላለች ብለዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጅት ታየ ነኝ። ፕሮግራማችንን የመራችሁ ብርሃን ኃይሉ ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ከትዝታ በላቸው። እንዲሁም ደግሞ ከሌሎቹ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ